የኮሮና ቫይረስ መነሻ የሆነችው ቻይና አሁን ላይ የቫይረሱ ስጋት እየመጣብኝ ያለው ከውጭ ሀገራት ከሚመጡ ተጓዦች ነው ስትል ካሳወቀች ሰንበትበት ብላለች። ከዚህ ጋር ተያይዘው በሚደረጉ ጥብቅ ክትትሎች ግን ከሌሎች ሀገር ዜጋዎች በተለየ መልኩ አፍሪካውያን መጉላላትና በደል እየተፈጸመባቸው ይገኛል። ይህ የመጤዎች ጥላቻ በአስከፊ ሁኔታ የሚታይባት ደግሞ ትንሿ አፍሪካ በመባል የምትታወቀውና የቻይና የንግድ ማዕከል የሆነችው ጓንጁ ናት። ከዚህ ቀደም የአሜሪካ ድምጽ ያነጋገራቸው ኢትዮጵያውያን ሆቴሎችን የመከራየት እንዲሁም ወደ ገበያ ቦታዎች የመግባት ችግር አጋጥሟቸው እንደነበረ አስታውቋል። ከሰሞኑ ደግሞ በማህበራዊ ሚዲያ ላይ አንዲት ኢትዮጵያዊት በቻይና በሚገኝ ወደ አንድ የገበያ ማዕከል ለመግባት ስትከለከል የሚያሳይ ምስል ትልቅ መነጋገሪያ ሆኖ ሰንብቷል። ይህን ተከትሎ በቻይና የኢትዮጵያ አምባሳደር ተሾመ ቶጋን ደውለን አነጋግረናቸው ነበር። መጀመሪያ ያሉ ዲፕሎማቶቻችን በተመለከተ፣ በየቦታው ያሉ ዜጎቻችን በተመለከተ እኛ ባይላተራሊ ጉዳዩን እጅሰናል። ሁለተኛው ግን በአብዛኛው ይሄ አሁን የተደረገው ነገር አፍሪካኖችን ታርጌት ያደረገ ለጋራ ችግሩን ማንሳት በምን ነው። ስለዚህ እኔ አልነበርኩም በአጋጣሚ መንገድ ስለነበርኩ ሰኞ በነበረው ስብሰባ ላይ የሆነ ምክትል እና ከውጭ ጉዳይ ክትል ሚኒስትር ጋር ስለዚህ ጣራም የግልም ጥረቶች ነበሩ። ዋንጆ ያለው የኛ ኮንስላት ክትል እንደዚህ ባይላትራሊ እና እንደዚሁም ደግሞ ከሌሎች የአፍሪካ ዲፕሎማቶች ጋር እንቅስቃሴ አድርገናል። ይሄ በመሀል የወጣው ቪዲዮ ስፋት የተሰራጨው ቪዲዮ ችግሩ ከመከሰቱ በፊት ውይይት ከመደረጉ በፊት መፍ ከመቀመጡ በፊት የተወሰደ ቪዲዮ ነው። በአጋጣሚ የውጭ ግንኙነት ቢሮ ማስረጃ አይፈልጉ ነበር። ይህ እንደዚህ አይነት ነገር በዛ ተነስቶ የተላከላቸው ይመስለኛልና ችግሮቹ ሲከሰቱ የተወሰደ ቪዲዮ እንደሆነ ነው ያረጋግሙት። ባለፈው እንደገለጹት ይሄ ከውጭ ወደ ውስጥ የገባ የዚህ የኢምፖርትድ ኬዝ የሚሉት ምርመራ ባደረጉበት ጊዜ ከፍ ያለ የ ሰላሞች ቁጥር ታይቷል፣ የሚል መረጃ በመውጣቱ ምክንያት ሰዎች ያው በግለሰብ ደረጃ በየቦታው በአፍሪካኖች ላይ የታየ መገለል ነበር እና ያንን በተመለከተ ነው እንግዲህ አንደኛ፣ ቆንጆ ያሉ የአፍሪካ ቆንስላ ጽሕፈት ቤቶች የእኛንም ጨምሮ ማለት ሁለተኛ፣ ቤጂንግ ያለን የአፍሪካ አምባሳደሮች በውጭ ጉዳይ ባደረግነው ስብሰባ አንደኛ ይሄ ሁኔታ በአጭር ጊዜ ውስጥ ቶሎ እንደሚስተካከል፣ እንደዚህ አይነት ሁኔታ እንደማይፈጸም ማረጋገጫል ሁለተኛ ደግሞ በማንጆ ያለው ቆንስላ ጽሕፈት ቤት ጋር የምንመለከታቸው የከተማው የውጭ ጉዳይ ቢሮዎች እንደዚሁም ደግሞ የክፍለ ሀገሩ ምክትል ገዢ ባሉበት ከዛ ጊዜ ጀምሮ እስካሁን ድረስ በየቀኑ የጋራ የስልክ እና መረጃ ሁለት ፕላትፎርም አላቸው። ስለዚህ ሁኔታው እንዲስተካከል የተሳሳቱ ትክክል ያልሆኑ እርምጃዎች እንዲስተካከሉ እየተደረጉ ያሉበት ሁኔታ ነው ያለው። እስከ ትላንትና በነበረው ቅዳሜ ለምሳሌ ምክትል ገዢ የሚመራ ብዙ የአፍሪካ ቆንስላ ጀነራሎች ባሉበት ዩኒቨርሲቲዎች፣ ኮሚኒቲዎች ዞሮ በመሄድ በህገ ወጥ መንገድ ከፊታቸው የሚኖሩበት ቦታ እንዲወጡ የተደረጉት የማስተካከያ እርምጃ እንዲወሰድ ሁኔታው በመንግስት ደረጃ ላይ ስተካከል እየተደረገ እንዳለ ትናንትና ዛሬም ባደረግነው ውይይት አይተናል። የክትትል ስርዓቱ በደንብ ከሆነ የዕለት ውሎን የሚገመግሙበት የምሽቱ በሰዓት ላይ ውይይት የሚያደርጉበት አሰራር ተዘርግቶ እየተሰራ ያለበት ሁኔታ ነው ያለው አምባሳደር ተሾመ። ይህ ጉዳይ አሳሳቢ በመሆኑ ምክንያት በኢትዮጵያ የሚገኙት የቻይና አምባሳደር ከኢትዮጵያ የውጭ ጉዳይ ሚኒስቴር ጋር ተገናኝተው ማብራሪያ እንደሰጡበት ጠቅሰው ነገሮች አሁን ላይ እየተሻሻሉ ናቸው ይላሉ። በነገራችን ላይ አዲስ አበባ ያለው የቻይና አምባሳደር ሚዲያ ላይ ባናወጣውም ውጭ ጉዳይ ተጠርቶ በዚህ ጉዳይ ላይ መግለጫ እንዲሰጡ የተደረገበት ሁኔታ ነው ያለው። ከዛ በኋላ የደረሰ አዲስ ድቆማ የለም። ይህ ማለት ግን እያንዳንዱ ግለሰብ ወደ ገበያ ስትሄጂ ወደ በአንድ ቦታ ስትሄጂ እንዲያው የሚያይበት መንገድ ወርምን ሁሉ ሙሉ በሙሉ ተስተካክሏል ብሎ ማየት አይቻልም። ይሄ የግለሰብ ነው። ግን እኛ የምንሰራው ከመንግስት ጋር ስለሆነ በመንግስት በኩል በህብረሰቡ ዘንድ ከዚህ በፊት የሚደረጉ የተደረጉ ነገሮች በምንም አይነት መንገድ ተቀባይነት የሌላቸው በነገራችን ላይ የዘር የማግለል የመድሎ ነገር በማንም ላይ መፈጸም የለበትም። ይሄ ተቀባይነት የሌለውም። ቫይረሱ ደግሞ ጥቁርን፣ ነጭን፣ ቀይን፣ ብጫን ብሎ አይደለም ለይቶ አይደለም። ቻይና ነው እዚህ ነው የተጀመረው እንደሚታወቀው። ስለዚህ እነዚህ ድርጊቶች ግለሰቦች የፈጸሟቸው በድንጋጤ የተፈጸመ፣ ምክንያቱም ከዚህ በፊት የነበረው ሁኔታ በምንመለበት በፍቅር ሲኖሩበት አብሮ ትምግድ በኖሩበት ከተማ ግን አሁን በተፈጠረው ሁኔታ የተፈጠረ ነው የሚል ከመንግስትን በኩል የተሰጠን ማረጋገጫ ይሄ ነው። የቻይና መንግስት የሚያመለለው ይሄ በአጋጣሚ በተፈጠረው ሁኔታ ጓንዦ ከተማ ሎካላይዝ በሆነ መንገድ የተፈጠረ ነው እንጂ በአጠቃላይ ቻይና የቻይናን ሁኔታ የሚገልጽም የቻይና እና የአፍሪካ ግንኙነትንም በሚመጥን መንገድ የተደረገ ነገር ስላልሆነ ባይጠቃለል ይሻላል ብሎ ነበረና እንዳልኩሽ አዲስ አበባም ያለው የውጭ ጉዳይ ሚኒስትር እዛ ካለ የቻይና ኢንቨስቲንግ ጋር ክትትል የሚያደርጉበት ነው። በዋናነት ግን ክትትሉ የእጅን ግን ጓንጆ እየተደረገ ያለ መሆኑ ያለው ለመንፈስ ሚቻ ነው። ሲያጠቃልሉም በማናቸውም መለኪያ እንደዚህ አይነት ድርጊቶች በትዕግስት እንደማይታለፉ ገልጸው በመፍትሄ ላይም ከቻይና መንግስት ከጓንጆ አስተዳደርና ከአቻ የአፍሪካ አምባሳደሮች እና ተጠሪዎች ጋር እየሰሩ መሆናቸውንም አስታውቀዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ